ባለፈው ሳምንት መጨረሻ ቡድን ሀያ በመባል የሚታወቁት በዓለማችን በኢንዱስትሪ የበለጸጉ ሀገራትና የአደጉ ሀገራት እንዲሁም የማዕከላዊ ባንክ ዋና ተጠሪዎች የሁለት ቀን ጉባኤ በጀርመኗ ባድን ባድን ከተማ አካሂደዋል። ጉባኤው መንግስታዊ ላልሆነው ለጀርመኑ ኤርላስ ዲኤ ለተሰኘው ድርጅት በዕዳ በመዘፈቅ ላይ ያሉ ድሃ ሀገራትን ማሳያ መድረክ እንደሚሆነው ገልጿል። ድርጅቱ አርባ አፍሪቃ ሀገራት ከመጠን በላይ የሆነ እዳ እንዳለባቸው የሚጠቁም ነገር እንዳለም ገልጿል። ኤርላስ ዲኤ የተባለው መንግስታዊ ያልሆነው ድርጅት የፖለቲካ ጉዳይ አስተባባሪ ዮርገን ካይዘር እንደገለጹት በአሁኑ ወቅት የሚታየው የኢኮኖሚ ሁኔታ ከቀድሞዎቹ ዓመታት የእዳ ቀውስ ጋር መመሳሰሉ የሚያስደንቅ አይደለም። በአሁኑ ወቅት ያለውን የኢኮኖሚ ሁኔታ ስናጤንና በሰባዎቹና በሰማኒያዎቹ መጨረሻ የነበረውን የሶስተኛው ዓለም የእዳ ቀውስን ስናነጻጽር ተመሳሳይነት አለው። በአንድ በኩል የበለጸጉት ሀገራትና ያደጉት ሀገራት የሚከፍሉት ጥቂት ወለድ ነው። በሌላ በኩል ደግሞ በአፍሪቃ የሚከፈለው ወለድ ከሰባት እስከ አስራ አምስት በመቶ መሆኑ ብድር ለመስጠት ተፈላጊ ያደርጋታል። ከዚህ በተጨማሪ በአፍሪቃ ለኢንዱስትሪ ግብአት የሚሆኑ የተፈጥሮ ጥሬ ሀብት ዋጋ መርከሱ ነው። ይህ ሁሉ ሀገራቱ ከፍተኛ ብድር ውስጥ እንዲገቡ፣ በሌላ በኩል ደግሞ እዳን ለመክፈል ይቸገራሉ ሲሉ የኤርላስዴኤ ድርጅት የፖለቲካ አስተባባሪ ዩርገን ካይዘር ያስጠነቅቃሉ። በተለይ የተፈጥሮ ሀብት ዋጋ ሲያሽቆለቆል፣ የነዳይ ዘይት፣ ጋዝ፣ የድንጋይ ከሰልና በሌሎች የጥሬ ሀብት ሽያጭ ላይ ጥገኛ የሆኑ ሀገራት የሚያገኙት የቀረጥ ዋ Редактор በመቀነሱ ኢኮኖሚያቸውን እንደሚጎዳ ተመልክቷል። ከጎርጎሮሳውያኑ 1996 ዓ ም ጀምሮ በርካታ ታዳጊ ሀገራት ከፍተኛ ብድር ያለባቸው ድሃ ሀገራት በሚል መርህ ያለባቸው እዳ መጠን በመቃለሉ አሁን የሚታየው የእዳ ቀውስ አብዛኞች የሙያ ገምጋሚዎችን አስገርሟል። በዚህ መርሃ ግብር የዓለም ባንክ፣ የዓለም አቀፉ የገንዘብ ተቋም፣ የቀድሞው የቡድን ስምንት እንዲሁም ጀርመንን ጨምሮ በኢንዱስትሪ የበለጸጉ ሀገራት ይህ ዕዳ ያመጣው ችግር ተቃሏል ብሎ ያሰበ መሳሳቱ ተመልክቷል። ከፍተኛ ብድር ያለባቸው ድሃ ሀገራት የተሰኘው መርህ ዘላቂነት የሌለው መሆኑን ኤርላስዴ የተሰኘው ድርጅት ያወጣው መዘርዝር ያሳያል። በመዘርዝሩ መሰረት ከአርባ የአፍሪቃ ሀገራት 26ቱ በዕዳ ስረዛ መርሃ ግብር ስር ያለፉ ናቸው። ከነዚህ ሀገራት መካከል ሞዛምቢክ ትጠቀሳለች። ጋናና ዛምቢያ በከፍተኛ እዳ ውስጥ ይገኛሉ። እንደ ሴኔጋል በብዛት የተፈጥሮ ሀብት የሌላቸው ሀገራት ደግሞ አሁንም በእዳ ችግር ውስጥ ተዘፍቀዋል። ደቡብ አፍሪቃ ከጎርጎሮሳዊ 2017 ዓ ም መጀመሪያ ወር ጀምሮ ያለባትን እዳ በተጠበቀው ጊዜ መክፈሏን አቆማለች። ሞዛምቢክ የነዳጅ ዘይትና የድንጋይ ከሰል ሀብት የበለጸገች በመሆኗ ባንክና መዋለ ንዋይ አፍሳሾች ገንዘባችንን አናገኝም የሚል መጠነኛ ስጋት ስላለባቸው ብቻ በፍላጎታቸው ብድር ቢሰጧትም በስተ መጨረሻ ባዶ እጃቸውን ቀርተዋል። የሞዛምቢክን ሁኔታ ስናይ በጣም ከፍተኛ የእዳ ስረዛ የተደረገላት ሀገር ናት። ጋናና ዛምቢያም ብዙ ዕዳ አለባቸው። እንደ ሴኔጋል ያሉ ብዙ የተፈጥሮ ሀብት የሌላቸው ሀገሮች አሁንም በዕዳ ተዘፍቀዋል። የዓለም ባንክን የዕዳ መረጃ መዘርዝር የተመለከትን እንደሆነ በርካታ የአፍሪቃ ሀገራት አዲስ የኢኮኖሚ ከፍተኛ ዕዳ ውስጥ መግባታቸው ይታያል። ለምሳሌ ከጎርጎሮሳዊ 2015 ዓ ም እስከ 2016 ዓ ም ድረስ የአንጎላ ጋና፣ ኬንያና የደቡብ አፍሪቃ የብድር ዕዳ በሦስት እጥፍ ጨምረዋል። እንደ ካቢቬርዴ ያሉ ትናንሽ የአፍሪቃ ሀገራትም በዚህ ጊዜ ውስጥ አዲስ ብድርን ወስደዋል። በጀርመኗ ባድን ባድን ከተማ በተካሄደው በዚህ ጉባኤ ላይ ለምክክር የተጋበዙ በርካታ የአፍሪቃ ሚኒስትሮች ተካፍለዋል። ከአፍሪቃ ጋር በጋራ መስራት የወቅቱ የቡድን ሀያ ሊቀመንበር የጀርመን ዋነኛ ትኩረት መሆኑም ይታወቃል።